The Voice of America የተናጠሉ ፕሬዝዳንታዊ ውይይት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ከመራጮች የሚነሱ ጥያቄዎችን በቀጥታ የሚመልስ የአዳራሽ ውስጥ ውይይት ትላንት አካሂደዋል። ሶስት ሳምንታት ለቀረው ምርጫ በተመሳሳይ ሰዓት በየፊናቸው ሆነው በተናጥል ያካሄዱት ውይይት በቴሌቪዥን የተላለፈ ሲሆን ውይይቱን የተከታተለው የቪኦኤ ዘጋቢ ማይክ ኦስሊቪያን ተከታዩን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። መጀመሪያ የታሰበው ሁለቱ እጩዎች በአካል ተገናኝተው ግንባር ለግንባር ክርክር እንዲያደርጉ ነበር። ይሁን እንጂ ህዳር ሁለት ቀን ፕሬዚደንት ትራምፕ ለኮቪድ-19 መጋለጣቸው በመነገሩ ውይይቱ በአካል መሆን ቀርቶ በርቀት በኢንተርኔት እንዲሆን በአዘጋጆቹ ተወሰነ። ትራምፕ ግን በአካል ካልሆነ በርቀት ኢንተርኔት ላይ አላደርግም አሉ። በዚህ የተነሳ ሁለቱም እጩዎች አፎካካሪ በሆኑት አሻሚዎቹ ክፍለ ግዛቶች ፐንስልቬኒያና ፍሎሪዳ ላይ የአዳራሽ ውስጥ የጥያቄና መልስ ውይይት አዘጋጁ። ከህዝብ በተሰበሰበው የአስተያየት ድምፅ መሰረት ትራምፕ በባይደን ተቀድመዋል። በዚህ የተነሳ በህመም ላይ የነበሩበትንም ጊዜ ለማካካስ እየተሯሯጡ ነው። በኤምቢሲ ቴሌቪዥን በተላለፈው ዝግጅታቸው ላይ ትራምፕ እንዲህ አሉ። ዛሬ በኖርዝ ካሮላይና ነበርኩ። በርካታ ሰው የተገኘበት በጣም ትልቅ ዝግጅት ስለነበር ደስ የሚል ስሜት ሰምቶኛል። ፍሎሪዳም፣ ፔንስልቬኒያም በሁሉም ቦታ አለ። ትራምፕ ኮቪድ 19ን አስመልክቶ እየሰሩ ያሉትን ስራ በማድነቅ በተለይም ባለፈው ጥር ወር ከቻይና የሚመጡ በረራዎችን ማገዳቸውን አንስተው ጥሩ መስራታቸውንም ተናግረዋል። በኤቢሲ ቴሌቪዥን በተላለፈው የውይይት መድረክ ላይ የተገኙት ተፎካካሪያቸው ጆ ባይደን ግን ፕሬዝደንት ትራምፕ ለኮቪድ-19 የሰጡት ምላሽ በደረጃው የወደቀ ነው በማለት እንዲህ ብለዋል መምራት የፕሬዝዳንት ኃላፊነት ነው። እርሳቸው ግን ይህን አላደረጉም። ምን መደረግ እንዳለበት መናገር ይፈራሉ፤ ምክንያቱም እኔ እንደሚመስለኝ እርሳቸው አብዝተው የሚጨነቁት ስለ አክሲዮን ገበያው ነው። ባይደን፣ ትራምፕ የክፍለ ግዛቶቹን ገዢዎችና ከንቲባዎችን መከላከሉንና መመሪያውን እንዲያጠብቁ ጫና ቢያሳድሩባቸው ኖሮ ብዙ ሕይወት በዳነ ነበር ብለዋል። በሌላም በኩል ለጠቅላይ ፍርድ ቤት ዳኝነት የታጩት ኤሚ ካኒ ባሬት ጉዳያቸው በዚህ ሳምንት በሰነት ኮሚቴው እየታየ ሲሆን እጩነታቸው ከጸደቀላቸው አከራካሪ የሚሆን የምርጫ ውጤት ቢኖር በውሳኔው ምንነት ላይ ተጽዕኖ እንደሚኖረው ይገመታል። ትራምፕ ግን እንዲህ ይላሉ። ይህ ሙሉ በሙሉ የእሳቸው ምርጫ ነው። ወይ ለእኔ ወይም በእኔ ላይ ሊወስኑ ይችላሉ። ምንም ይሁን ምን ግን ማዳላት የሚኖርበት ምክንያት አይታየኝም። ባይደን የጠቅላይ ፍርድ ቤቱን ሚዛን ለመጠበቅ የዳኞችን ቁጥር እንደማይጨምሩ ቃለ መግባቱን አልፈለጉም። እንዲህ ብለዋል። ለነገሩ እኔ የዚህ ነገር ደጋፊ አይደለሁም። ለማንኛውም ግን ወደፊት በምናየው ውጤት የሚወሰን ይሆናል። እጩዎች በአንድ ነገር ተስማምተዋል። ምርጫ እየመጣ ነው። ይህ በአገራችን ታሪክ እጅግ በጣም ወሳኙ ምርጫ ይመስለኛል። ባይደን ከተመረጡ ከሪፐብሊካን ጋር አብረው ለመስራት ቃል ገብተዋል። ምክንያቱም ልንግባባ የምንችልባቸው በጣም ብዙ ጉዳዮች አሉን። ፓርቲዎችን የሚለያዩዋቸው በርካታ ነገሮች ግን አሉ። በብዙ ክፍለ ግዛቶች ድምፅ መሰጠቱ ቀደም ብሎ የተጀመረ ሲሆን ትራምፕ ግን መጠነ ሰፊ የሆነ ማጭበርበር ሊኖር እንደሚችል እያስጠነቀቁ ነው። ብዙዎቹ የምርጫ ባለሙያዎች ግን ይህ አይነቱ ነገር ተፈጥሮ አለማወቁን ይናገራሉ። ፕሬዚደንት ትራምፕም አንድ ጥያቄ ቀረበላቸው። እርሶ በምርጫው ቢሸነፉ ውጤቱን ይቀበላሉ የሚል እንዲህ ብለው መለሱ። መልሱ እቀበላለሁ ነው ግን የሚታመን ምርጫ እንዲሆን እፈልጋለሁ። ሌላውም ሰው ሁሉ የሚፈልገው ይህንኑ ነው። እጩዎቹ ካሁን በኋላ ለሚያደርጉት ክርክር ለመጨረሻ ጊዜ አንዴ እንደሚገናኙ ቀደም ሲል የተያዘው የጊዜ ሰሌዳ ያ